በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶሳውያን ወገኖቻችን ሁሉ በዚህ ሀገር የምትኖሩ በዚህ ሰሞን ሁላችን እንደምናውቀው የእመቤታችን የቅድስት ድንግል ማርያም የፍልሰታ ጾም ወራት ነው። በሀገራችን በኢትዮጵያ በየአብያተ ክርስቲያናቱ በዚህ ወቅት ህዝበ ክርስቲያኑ በቤተ ክርስቲያን ተሰብስቦ በፍጹም ፍቅር እየጾመና እየጸለየ በእግዚአብሔር ይገዛል። ሌሊት በሰዓታት ጠዋት በስብሐተ ነግህ ካህናቱ ሊቃውንቱ እግዚአብሔርን ያመሰግናሉ። ጧትም የውዳሴ ማርያምና የቅዳሴ ማርያም ትርጓም እየተረጎመ ያረፍዳል። ቀንም ከቅዳሴ በፊት ወንጌል እየተሰበከ ይቆያል። ከዚያም ቅዳሴ ተገብቶ ህዝቡ ሁሉ አስቀድሶ ስጋውን በልቶ ደሙን ጠጥቶ ጸበሉን ጠጥቶ እግዚአብሔርን እያመሰገነ ወደ ቤቱ ይሄዳል። ይህ ወቅት በሀገራችን በኢትዮጵያ ሁላችሁ እንደምታውቁት የተለየ ወቅት ነው። ህጻናት ሳይቀሩ የሚጾሙት፣ የመቤታችንን ፍቅር የሚገልጹበት፣ ለእግዚአብሔር የሚገዙበት፣ ሁሉም በአንድ ልብ ሆኖ በእግዚአብሔር ፊት በጸሎትና በእንባ የሚታይበት ወቅት ነው። በሀገር ቤቷ ቤተ ክርስቲያን ወደ ገጠሯ ኢትዮጵያ ስንወጣ ደግሞ ከከተማዎቹ ውጭ መንጋቸውን በጫካና በበረሃ የሚጠብቁ እረኞች ሁሉ አስቀድመው ከሰኔ ጀምረው ሰሌን ሰርተው ኮፌዳ አዘጋጅተው ምሳ መቋጠሪያ፣ ለፍልሰታ ምሳ መያዣ እያሉ ያን ሰርተው በገሳቸው ዝናብ በሚከላከሉበት ገሳ ውስጥ ያን አቀናጅተው ይዘው ምሳቸውን በዚያ ቋጥረው ጫካ ከብቶቻቸውን ሲጠብቁ ውለው እነሱ ስድስት ሰዓት የሚመስላቸው የኛው ዘጠኝ ሰዓት ነው። እስከዚያ ድረስ ውለው በዚያው ምሳቸውን በልተው ይመለሳሉ። እሁድ እሁድ እየሄዱ ያስቀድሳሉ። ስጋውን ይበላሉ፣ ደግሞ ይጠጣሉ። ገበሬዎቹም ትልቁም እንዲሁ አረም የሚያርሙት እርሻም የሚያርሱት ወደ የሚሄዱበት ቦታ ሁሉ በአገልግላቸው እንዲሁም በምሳ መቋጠሪያቸው ምሳቸውን ይዘው ሄደው ከጭቃ ጋራ ከእርፍ ጋራ በእርሻ ሲላጉ ውለው እስከ ማታ ድረስ ጾመው ከእመቤታችን በረከት ከእግዚአብሔር የዘላለም ሕይወትን ያገኛሉ። የፍልሰታ ጾም በአገራችን በኢትዮጵያ በሁሉም ዘንድ የተወደደ ልዩ ጾም ነው። ስለዚህ በዚህ የጾም ወቅት ሁላችንም መቼም ኢትዮጵያ ተወልደን ያደግንና የእናት ኦርቶዶክሳዊት ልጆች ይሆን ብዙ የምናስባቸውና የምናስታውሳቸው ነገሮች አሉ። እንግዲህ ከዚህ በተጨማሪ የተማሩ መምህራን ባሉበት አካባቢ የእመቤታችን የቅድስት ድንግል ማርያም ውዳሴዋ፣ ቅዳሴዋ በስፋት በተለየ ሁኔታ ይተረጎማል። ይህ ውዳሴና ቅዳሴ ማርያም በሶሪያዊው በኤፍሬም ውዳሴው በአባ ሕርያቆስ ደግሞ ቅዳሴው ተደርሷል። የውዳሴ ማርያምና የቅዳሴ ማርያም ድርሰቶች ዋና ማዕከል ምስጢረ ስጋዌና ምስጢረ ሥላሴ ነው። የውዳሴ ማርያሙ ድርሰት መጀመሪያ በቅዱስ ኤፍሬም በግጥም መልክ የተደረሰ ሲሆን ወጥ ንባብ እንደነበረ ይነገራል። በኋላ ግን ቅዱስ ያሬድ በዜማው ቅዳሴ ማርያሙን ሲጮኸው በእመቤታችን እድሜ ልክ ስልሳ አራት አድርጎ ከፍሎታል። እንደዚሁም ቅዳሴ ማርያሙ በምስጭረ ሥላሴ ያጌጠ ሆኖ በቅዱስ ያሬድም እንዲሁ በዜማ ተደርሷል። የሁለቱም ድርሰቶች ዋና ምንጭ ቅዱሳት መጻሕፍት ሆነው የተመሰረቱት ደግሞ በአምላክ ከድንግል ማርያም ሰው መሆንና በስላሴ አንድነትና ሶስትነት ላይ ነው። ይህ በፍልሰታ የሚተረጎመው የውዳሴ ማርያምና የቅዳሴ ማርያም የትርጓሜ ስልት ጥንታዊ የሆነውን የኢትዮጵያን ኦርቶዶክስ ተዋህዶ ቤተ ክርስቲያን የትርጓሜ ስልት የሚያሳይ ነው። ሙሉ በሙሉ ጥንታዊ ነው ያተረጓጎም ስልቱ። መረጃዎቹ በግዕዝ እየተቀናጁ ድርሰቶ የተተረጎመባቸው የግዕዝ ቃላት አግባባቸውን ጠብቀው እንዲፈቱ እየቀኑና እየተስተካከሉ በተለያየ የትርጓሜ ስልት በሊቃውንቱ ያተረጓጉም ጥበብ ተተርጉመዋል። ስለዚህ ሕዝቡ በፍጹም ፍቅርና ናፍቆት የእመቤታችን ውዳሴና ቅዳሴ ከዲያቆናቱ ወይም ከደቀ መዛሙርት አንዱ ወይም ደግሞ ከቀሳውስት አንዱ መጽሐፉን እያነበበ መምህራን ቆመው በቃላቸው ውዳሴውን ቅዳሴውን ይተረጎማሉ። እንግዲህ እኛ ደግሞ እግዚአብሔር ከዚያች ቤተ ክርስቲያን አካል እንድንሆን ወዶ በሷ ወልዶ ስላሳደገን ምንም ከሀገራችን ብንርቅ ከሃይማኖታችንና ከድንግል ማርያም ፍቅር ልንርቅ አይገባምና ሰው ከሀገሩ እንጂ ከእግዚአብሔር ስለማይርቅ አሁንም በፍቅርና በቅድስና እግዚአብሔርን የሚያመልኩት የኢትዮጵያውያን አምላክ አምላካችን እግዚአብሔር በመካከላችን ስላለ በተዘራንበት ቦታ ሁሉ አብሮን ስለሚኖር የእመቤታችን የድንግል ማርያም ጸሎትም ስለማይለየን ያን የጥንቱን እያስታወስን ምንም እንኳ በአገራችን በኢትዮጵያ ያለው ለዛና ውበት እዚህ ሊኖረን ባይችልም፣ ያን እያስታወስን በሃይማኖታችን እንድንጸናና ከእመቤታችን በረከትና ረዴት እንድንሳተፍ ሁላችን እዚህ መተን ውዳሴዋንና ቅዳሴዋን ትርጓሜ መስማት ስለማንችል እኔ በበኩሌ በጉባኤ ቤት ያገኘሁትንና አባቶቼ ያስተማሩኝን የውዳሴ ማርያምና የቅዳሴ ማርያም ትርጓሜ በካሴት አዘጋጅቼ ለሁላችሁ አቅርቤዋለሁ። ይህን ጊዜ የሌላችሁ በሩጫ የምትኖሩ፣ በስራ የምትታደፉ፣ በውጩ ዓለም ያላችሁ ሁላችሁ ምንም እንኳ ጊዜ ቢያንሳችሁ ጠዋት ወደ ስራ ቦታ ስትሄዱ በመኪናችሁ ውስጥ ባለው ቴፕ እያደመጣችሁት እንድትሄዱ፣ ቤታችሁን ስትመለሱ እንድትሰሙት የመቤታችን የድንግል ማርያም ጣዕሟና ፍቅሯ፣ ረድኤቷ፣ ጸሎቷና በረከቷ፣ አማላጅነቷ በሁላችን ላይ እንዲበዛ ይህን የውዳሴ ማርያም እና የቅዳሴ ማርያም ትርጓሜ አዘጋጅቼላችኋለሁ። ቸር እግዚአብሔር ለሁላችን የምንሰማበት ነዝነህ ሌና ይስጠን፣ እኔም የምተረጉምበት ጥበቡንና ኃይሉን ያድለኝ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አሁን የመጀመሪያውን ቀን የሰኞን ውዳሴ ማርያም እንተረጉማለን። ይሀ ውዳሴ ሀ ለእግዝእትነ ማርያም ድንግል ባዲት አምላክ ዘት ነበርበት ለተሰኑይ። ይህን ውዳሴ ማን ተናግሮታል ቢሉ ኤፍሬም ሶርያዊ። ኤፍሬም ለባዊ ሶሪያዊ፣ በሀገሩ ለባዊ በግብሩ ነው። ሶሪያዊ በሀገሩ ያሰኘው እንደምን ነው ቢሉ ይህ ኤፍሬም የያዕቆብ ዘንጽቢን ደቀ መዝሙር ነበር። ይህም ያዕቆብ ቁጥሩ ከሰለስቱ ምእት ነው። ለአውግዞ ታሪዎች ሲሄድ አስከትሎት ሂዶ ነበር። አሬዎስን ተከራክረው ረድተው አውግዘው ለይተው ሲመለሱ ባደሩበት ቦታ ራእይ ያያል። አምደ ብርሃን ተተክሎ ከምድር እስከ ሰማይ ደርሶ፣ ራእዩን የገለጽ ክልኛ አምላክ ባለቤቱን ግለጽልኝ ብሎ ወደ እግዚአብሔር ቢያመለክት ከእግዚአብሔር የታዘዘ መልአክ መጥቶ ባስልዮስ ዘቂሳርያ ነው አለ። አምድ ጽኑ እንደሆነ እርሱም በትምህርቱ የምዕመናንን ልቦና ጽኑ ያደርጋልና፣ አምድ ብሩህ እንደሆነ እርሱም በትምህርቱ የምዕመናን ልቦና ብሩህ ያደርጋልና። ይህም ባስሊዮስ ቁጥሩ ከሰለስቱ ሚት ነው። ደርሶ ተመልሶም እንደሆነ በደዌ በእርግና ምክንያት ቀርቶም እንደሆነ የቀረበት ምክንያት አልታወቀም። ከቦታው ያወጡትን መምህር መልሶ ከቦታው ሳያደርሱ መሄድ ፈሊጥ አይደለምና መምህሩን ከቦታው አድርሶ፣ አባቴ ራእይ አይቼ ምስጢሩን አልተረዳሁትምና አሰናብተኝ ልሂድ ይለዋል። እርሱም መርቆ አሰናብቶ ይሰደዋል። ኤፍሬምን ነው። እሱም ስለ ሶስት ነገር ይሄዳል። መጀመሪያ በጀሮ የሰሙትን በአይን አይቶ ለመረዳት ሁለተኛ ከትልቅ ሰው ጋር ቢጫወቱ ምሥጢር ይገለጻልና፣ ሶስተኛ ከሰይጣንም እንደሆነ ከመንፈስ ቅዱስም እንደሆነ የራእዩን ምሥጢር ነገሩን ለይቶ ለማወቅ ስለሄደ፣ ግን ቀድሞ እንዳየው ሆኖ አላገኘውም። ባስሌዮስ ኩፋር ለብሶ ኩፋር ጠምጥሞ በወርቅ ወንበር ተቀምጦ መያዣው የወርቅ የሆነ የሀርመነሳንስ ይዞ ገበታው የወርቅ ወንጌል በወርቅ አትሮንሳት ዘርግቶ ሲያስተምር አገኘው። ወታሐዘቦ ልቡ ለኤፍሬም ከመባስ ሊሆ ስጋዊ ውእቱ ይላል። ይህ ሰው ስጋዊ ነው መንፈሳዊ ምድራዊ ነው ሰማያዊ እስመ ምስጢራት ይትከሰት ለትሑታን ወአኮ ለዕቡያን እስመ ውስተ ምእመንት ነፍስ ተሃድር ጥበብ እግዚአብሔር ይላል። ጥበብ እግዚአብሔር በመንፈሳዊ ያለ ይታድራለች እንጂ በስጋዊ ያለ ይታድራለች ወይስ ለመንፈስ ቅዱስ ሁለት ግብር አለው እያለ ይጠራጠር ጀመር። አራት ነገር አይቶ እስኪረዳ ድረስ መጀመሪያ ርግብ ወርዳ ከራሱ ላይ ሲታርፍበት ያያል። ይህ ለባስሌዎስ ክብሩ ነው። ሁለተኛ ካፉ የሚወጣው ነጸብራቅ እሳት ህዝቡን ሲዋሃዳቸው ያያል። ይህ ትምህርቱ ነው። ሶስተኛ ከልብሱ ላይ የሚያርፉት ሐዋሳያን ርርኩም ኩምትር እያሉ ሲረግፉ ያያል። ለከዊነ እሳት በቅቶ ነበርና በዚህም መናፍቃን ፍጡር ፈጣሪ መስል ያቃጥላል እያሉ ይቃወማሉ። አይፈርስም ለከዊነ ሰዓት ደርሶ ነበርና አራተኛ፣ ስሙን አያውቅ አገሩን አይጠይቅ ኤፍሬም ሶሪያዊ ኤፍሬም ለባሃዊ ብላችሁ ጥሩልኝ አላቸው ደቀ መዛሙርቱን። በአጸደ ቤተ እግዚአብሔር ቆሞ ሲጸልይ ኤፍሬም ሶሪያዊ ኤፍሬም ለባሃዊ ብለው ጠሩት። ስሜን ያያውቅ አገሬን ያይጠይቅ ስሜን ከናገሬ አመሌን ከነግብሬ አስተባብሮ አስተካክሎ ይጥራኝ እያለ እያደነቀ ይሄዳል። ሂዶም በአስተርጓሚ ጨዋወቱ ጀመር። የኤፍሬም ቋንቋው ሱርስት የባስሌዎስ ጽር ነበርና፣ የአስተርጓሚ ነገር ግዳጁ ባይፈጸምለት አባቴ ባስሌዎስ ምስጢር ይገለጽለት ብለህ ጸልይልኝ አለው። አሁን የኤፍሬም ቋንቋ ለባስሌዎስ ችግሮት አይደለም፣ ስለ ትትና ነው። ሁሉም ጸለየው፣ ተገልጾላቸው ሲጫወቱ አድረዋል። እሱስ እንዲህ ማድረጉ ስለምንድን ነው ቢሉም፣ ስለ ክብረ ወንጌል። ዛሬ ቀሳውስት፣ ዲያቆናት ለአክብሮ ተስጋው ደግሞ ወርቀ ዘቦ ግምጃ ለብሰው እንዲታዩ እሱስ በውስጥ የሚለብሳት የማጉሪ እንዳነበረ ይችላሉ። አንድም ህፃናት ተግተው እንዲማሩለት። አንድም እኛም እንጂ እንዲህ ተግተን ብንማር ከእንዲህ ያለ ክብር ከእንዲህ ያለ ማድረግ እንደርሳለን ብለው ህፃናት ተግተው እንዲማሩለት። አንድም አሕዛብ እየጦዳዮች ናቸውና በልብሱ ምክንያት እንዲሳቡለት ሲጫወቱ አድረው በእንግዳ ልማት አባቴ አሰናብተኝ ልሂድ ይለዋል። በፈቃድ እግዚአብሔር ልትኖር መጥተሃል እንጂ መቼ ልትሄድ መጥታላ ብሎ ህዝባዊ ነበረ ቢሉ ዲቁና ያቆን ነበረ ቢሉ ቅስና ሰጥቶ በሀገር ስብከቱ ቂሳርያ ከምትባል ቦታ ሹማ ኑሮታል። በዚያ ወራት ክብር ተዘመድ የምትሆን አንዲት ሴት ነበረች። የዕለት የዕለት ኀጢአቷን እየጻፈች ታኖር ነበር። ስለምን ቢሉ ቢበዛ አንድም ለመናገር ብታፍር፣ አንድም ከዘመናዊነት የተነሳ ይህን ያክል ኀጢአት ሠራሁ ለማለት ከዕለታት አንድ ቀን ገልጣ ብታየው የዓመት ስንክሳር ያህል ሆኖ አገኘችው። እጅግ በጣም ብዙ ነው ማለት ነው። ያን እንደታጠፈው እንደታጠፈ ከቅዱስ ባስሌ ዘንድ ወስዳ፣ አባቴ በዚህ ያለው ኃጢአት፣ ይፋቅልሽ በለኝ አለችው። ይፋቅልሽ አላት። ገልጣ ብታየው፣ ከሁሉ ሁሉም ነገር ተፍቆ፣ አንዲት አባይ ኃጢአት ቀርታባት አገኘች። ዘጽብት ለገቢር ለነጊርም ይላታል። ሊሰሩትም ሊናገሩትም የሚያስፈራ ኃጢአት ነው። አባቴ ይልቁንም ሳየው የሚያስፈራኝ ሳስበው የሚያስደነግጠኝ ደገኛው ኃጢአቴ ቀርቶብኛልና ይፋቅልሽ በለኝ አለችው። ደገኛ ማለት ትልቁ፣ አስፈሪው ማለት ነው። ይህ ስለኔ አይቻለኝም ከልጅ ከኤፍሬም ዘንድ ሂጂ አላት። አሁን ለሱ የማይቻለው ሆኖ አይደለም፣ ቅዱሳን የራሳቸው ክብር ኪገለጥ የወንድማቸው ክብር ቢገለጥ ይወዳሉና ስለ ትህትና ነው። አንድም፣ ስትሄድ ስትመጣ ብዙ ድካም ያለበት ነውና ቀኖናዋን በፈሊጥ ሲሰጣት ነው። ከኤፍሬም ዘንድ ሄዳ አባቴ ባስልዮስ ልኮኛልና በዚህ ያለው ኃጢአትሽ ይፋቅልሽ በለኝ አለችው። እሱም ይህ ስለ እኔ አይቻለኝም ከአባቴ ከባስልዮስ ዘንድ ሂጂ ስለ ሄድሽ ግን ቀድሞ በሕይወተ ሥጋ ተቀምጦ ሲያስተምር እንደነበረ አታገኙም። ሙቶ ካህናት በአጎበር አድርገው በይባቤ በዝማሬ ሊቀብሩት ወደ ቤተ እግዚአብሔር ይዘው ሲሄዱ ታገኛለሽ። ሳትጠራጠሪ በአስከሬኑ ላይ ጣይው ይትፋቅልሻል አላት። ብትሄድ እንደነገራት ሙቶ ካህናት ባጎበር አድርገው በይባቤ በዝማሬ ሊቀሩት ወደ ቤተ እግዚአብሔር ይዘው ሲሄዱ አገኘች። ባስሌዎስ ገብረ እግዚአብሔር ስራ ኃጢአት አላመት ከብላ ሳትጠራጠር ካስከሬን ይሏይ ብትጥለውም ተፍቆላታል። ደገኛው ኃጢአቷን ከሞት በኋላ አስተሰረየላት። ቅዱሳን በሕይወተ ሥጋ ሳሉ ከሚራዱት ይልቅ ከሞቱ በኋላ የሚራዱት እንዲሆኑ ለማጠየቅ ስለ ታሀት ይህ ደምጠጠ በህይወቱ ዛሃጣዊ ሀ መጽሐፈ ወድህረ ሞቱ እስከ ሀደ ዘተርፈ እንዳለ ደራሲ። ከዚህ በኋላ ስሞን ዛ ምድር ሊጠይቀው መጣ። ከያዕቆብ ቤት አብረው ይማሩ ነበርና፣ ሰላም ለኪ ኦ ቅድስት ድንግል እያለ ሲያስተምር ሰማው። ወንድሜ ኦ ቅድስት ድንግል ነው እንጂ ብዝቴ የማንነገረህ አለው። መምህራችን አለው አብለህ አለው። ይመስክር ይመስክር ተባብለው ከመቃብሩ ዘንድ ሂደው መምህራቸው ሞቶ ነበርና፣ አባታችን መስክርልን አሉት። አስሩ ጣቶቹ እንደፋን እያበሩ ተነስቶ ቅድመ ሞትየ እብለኪ ሰላም ለኪ ኦ ቅድስት ድንግል ከመስም ወንዛም ወድረ ሞትየ እስከ ኩሉ አይጽንትየ ይብለኪ ወይዌድሰኪ ሰላም እለኪ ኦ ግዜ ቅድስት ድንግል ከመኤፍሬም ለባሃዊ ብሎ መስክሮላቸው ተመልሶ አርፏል። ይህ ማለት ከመሞቴ በፊት ቅድስት ድንግል እያልኩ ስሞን እንዳለው አመሰግንሽ ነበረ። ከሞትኩ በኋላ ግን መላው ሰውነቴ ቅድስት ድንግል መቤቴ እያለች እያለ ያመሰግንሻል፣ እንደ ኤፍሬም ማለት ነው። ተመልስ እንዲህ ብሎ መስክሮላቸው ተመልሶ አርፏል። ይህ ለቅዱስ ኤፍሬም ክብሩ ነው። መምህሩ በአጸደ ነፍሱ ነው የሚያመሰግነው። ተገልጾለት በአጸደ ስጋ ማስተማሩ ከሞተ በኋላ ተነስቶ እንዲመሰክርለት አውቆ ናንም መሳከር ማለቱ ነው። ሶርያዊ በሀገሩ ያሰኘው ይህ ነው። ለባህዊ በግብሩ ያሰኘው እንደምን ነው ቢሉ፣ ይህ ኤፍሬም አቃሰሪ ነበር። ሲሰራም ልዝብ ልዝቡን ሞብርሌ፣ መርጠብ፣ ብርጭቆ ሻካራ ሻካራውን ድስት፣ ኩስኩስ፣ ቅኩዝ እያደረገ ይሰራ ነበር። ይህንንም ሽጦ ለውጦ የዕለት ጉርሱን የዓመት ልብሱን አስቀርቶ የተረፈውን ለነዳያን ይሰጥ ይመጸውት ነበር። ሲመጸውትም በጻድቃን በሰማዕታት፣ በመላእክት፣ በስላሴ ስም አይደለም በእመቤታችን ስም ነው እንጂ ምን ነው ንቆ አጥቅቶን ነው ቢሉ ንቆ አጥቅቶስ አይደለም። የእመቤታችን ፍቅር እንደ እሳት ያቃጥለው ነበርና ባያዳርሰው ጸሎቱም ከሉቃስ ወንጌል ወበሳድስና ጸሎተ ማርያምን በእድሜዋ ልክ ስልሳ አራት ጊዜ ይጸልይ ነበር። ከፍቅሩም ጽናት የተነሳ ለመቤቴ ምስጋና ኖሯት እንደ ሰማይ ኮከብ እንደ ምድር አሸዋ በዝቶልኝ፣ እንደ ምግብ ተመግቤው፣ እንደ ልብስ ተጎናጽፌው እያለ ሲመኝ ይኖር ነበረ። ከእለታት በአንድ ቀን እለቱ ሰኑይ ሰኞ ነው፣ ጊዜው ነግ የነግ አቁጣሮውን ጸሎቱን አድርሶ ከመካነ ግብሩ ተቀምጦ ሳለ እመቤታችን ብርሃን ለብሳ ብርሃን ተጎናጽፋ አእላፍ መላእክትን ጻድቃን ሰማዕታትን በፊት በኋላ በቀኝ በግራ አስከትላ ትመጣለች። የብርሃን ድንኳን ይተከላል። የብርሃን ዙፋን ይዘረጋል። በዚያ ላይ ተቀምጣ ሰላም ለ ከኦ ኤፍሬም ፍቁሬ ኦ ፍቅሮ ወልዴ መጻይ ኳሃቤ ከተመው ተወድሰን ይሆን በዛቴ ይለት ትለዋለች። እሱም ተቀምጦ የነበረ ተነስቶ ታጥቆ እጅ ነስቶ ቆሞ እፎ እክል ወድሶተኪ ዘእይክሉ ሰማያውያን ወምድራውያን፣ ሰማያውያን መላይክት ምድራውያን ጻድቃን ያንቺን ምስጋና ማመስገን የማይቻላቸው እንዘላይ ለአልሳን አነ እኔ አፈድዳ ምላሰ ጎዳ አንቺን ማመስገን እንደምን አድርጎ ይሆንልኛል ይላታል። በከመ አለበው ከመንፈስ ቅዱስ ተናገር ብላ ተወሰንበታለች። በተረቱበት ይረቱበት ነውና ለመንፈስ ቅዱስ የማይሳነው አልብል ክህደት ይሆንብኝ የለምን ብሎ ባረክን ይብዙት የመዝገበ በረከት የበረከት እናቱ መቤቴ ባርኪኝ ይላታል። በረከተ ወልደ የዋብሁ መንፈስ ቅዱስ ይድር በላይ ሌከ የአብ የመንፈስ ቅዱስ እንዲሁም የልዤ በረከት በአንተ ላይ ይደር ብላ ተባርከዋለች። ወሰወ ከበዝት የሎግ ዝትነ ማርያም ከሰታሁ ወይ ቢፈቀደ ጊዜ አግዝ ወላዳም ብሎ እስከ ፍጻሜው ስትሰት አድርጎ አድርሶላታል። ከዚህ በኋላ የነገሯትን የነገሩትን የማይረሳ የለመኑትን የማይነሳ አምላክ ገልጾለት በመቤታችን ረድኤት እልፍ ከአራት ሺህ ድርሰት ደርሶላታል። አሀ ጊዜ መዋግደ ጸጋ ከእስኪል ድረስ የመንፈስ ቅዱስ ማዕበል ሞገድ እያማታው ሲደርስላትም፣ ደቀ መዝሙር ጥሮ ግሮ ቅኔ ቆጥሮ እንዲቀኝ እንደዚያ ጥሮ ግሮ የደረሰላት አይደለም። ብልህ ደቀ መዝሙር የተማረውን ቀለም ከመምህሩ ፊት ሰሰት አድርጎ እንዲያደርስ እንደዚያ ሰሰት አድርጎ አድርሶላታል። ስታስደርሰውም ከሰባት ከፍላስደርሰዋለች። አሁን በአንድ ጊዜ ማስደርስ ማስደርስ ተስኗት አይደለም በሰባቱ ዕለታት መመስገን ይገባኛል ስትል ነው እንጂ አንድም ሰባቱ ዕለታት ምሳሌዎቿ ናቸውና፣ በዕለተ እሁድ እመቤታችን ትመሰላለች። በዕለተ እሁድ አስራው ፍጥረታት የሆኑ አራቱ ባህርያት ተገኝተዋል። ከእሷም ለዘኮነ ምክንያተ ህይወት በህላዊ ሆ የሚባል ጌታ የመገኘቱ ምሳሌ በዕለተ ሰኑ በሰኞ ቀን ትመሰላለች። በዚህ ዕለት ከዚህ እስከ ብሩ ሰማይ መልቶ የነበረው ውሃ ለኢትጋ ባማይ ውስጥ ተምህላድሁ ብሎ ከሶስት ከፍሎታል። አንዱን እጅ ከጠፈር በላይ አኑሮታል። ይኸውም ሐኖስ ይባላል። አንዱን እጅ በአድማስና በናየብ መካከል ምድሩን አወልብዶ ንሮታል። ይኸውም ሙቀያኖስ ይባላል። አንዱ ልጅ የብርሃን ማደሪያ ጠፈር አድርጎታል። ጠፈር የስጋዋ ብርሃን የጌታ እለ ፊት የመሬታችን ምሳሌ በለተሰሉስ ትመሰላለች። በለተሰሉት ለታብቀል ምድር ዘር አበበዘሩ ወበጽጌሆ በባርያሆ በአምሳሊሁ ባለ ጊዜ በምሳሌ የሚቆረጡ በማጭድ የሚታጨዱ በጥፍር የሚለቀሙ ለስጋውያን ምግብ የሚሆኑ እፅዋት፣ አዝሪት፣ አትክልት ተገኝተዋል። ከእሷም የመንፈሳውያን ምግብ የሚሆን ጌታ የመገኘቱ ምሳሌ ነው። በዕለት ዓርብ ትመስላለች። በዕለት ዓርብ ለያብርሁ ብርሃናት ተጠፈረ ሰማይ ባለ ጊዜ የስጋውያን ብርሃን የሚሆኑ ፀሐይ፣ ጨረቃ፣ ከዋክብት ተገኝተዋል። ከእሷም የመንፈሳውያን ብርሃን የሚሆን ፀሐይ ጽድቅ ኢየሱስ ክርስቶስ የመገኘቱ ምሳሌ። በዕለት ሐሙስ ትመስላለች። በዕለት ሐሙስ ለታውፅ ባህር ታህዋሳ ያነዘበው መንፈሳ ሕይወት ባለ ጊዜ በእግራቸው የሚሽከረከሩ በክንፋቸው የሚበሩ በልባቸው የሚሳቡ በደመነብስ ሕያዋን የሆኑ ሕያዋን ሁነው የሚኖሩ ሦስት ስረሳት ተገኝተዋል። ከእነዚህም እለቱን በረው በረው የሄዱ አሉ፣ ከዚያው የቀሩም አሉ፣ ከባህር ወደ የብስ ከየብስ ወደ ባህር የሚሉም አሉ። እለቱን በረው በረው የሄዱ የጥሙቃን ያልተጠመቁት ከዚያው የቀሩት የጥሙቃን የተጠመቁት ከባህር ወደ የብስ ከየብስ ወደ ባህር የሚሉት ከኃጢአት ወደ ስሬት ከስሬት ወደ ኃጢአት የሚሉት ሰዎች ምሳሌ ነው። ይህስ ወባረኮ ሙለክ ሊሆሙ በሀቲ በረከት ይላልና ብሎ እለቱን በረው በረው የሄዱት ንጻሐ ጠባይ ያላደፈባቸው እንደነ ኤርምያስ እንደነ ዮናስ ያሉ ናቸው። እንከርሰም ከ ቀደስኩ ከ ወዘን በለት ተጻ አይመርኩ የሚላቸው ከዚያ የቀሩ የሰብአ ዓለም በእግራቸው የሚሽከረከሩ ከገር ለገር ከትርፋት ወደ ትርፋት የሚሉ የባህታውያን ምሳሌ ባህር የጥምቀት ለጅት የእመቤታችን ምሳሌ ነው። በዕለተ ዓርብ ትመስላለች። በዕለተ ዓርብ ስላሴ ንግበር ሰብእ በአርአያነ ነው ወበአምሳሊነ ነው ሰውን በመልካችን እንደ ምሳሌያችን እንፍጠር ባሉ ጊዜ አዳም ከእህቱ ምድር ተገኝቷል። ዳግማዊ አዳም ክርስቶስን ከእህቱ ድንግልና የመገኘት ምሳሌ በዕለተ ቀዳሚት ትመስላለች። በዕለተ ቀዳሚት በአመሳቤት እለት አይረፈ ታረፈ እግዚአብሔርም ኩሉ ግብሩ ዛሃ ዘይግበር እንዲል የስጋውያን እረፍት ተገኝቷል። ከሷም የመንፈሳውያን እረፍት የሚሆን ጌታ የመገኘቱ ምሳሌ ውዳሴ በሰኑይ ውዳሴ በሰኑይ ውዳሴ